የቀድሞ መሪ መንግስቱ ኃይለ ማርያም ሰሩት ባሏቸው በደሎች ይጠየቁ የሚሉት በአንድ ወገን፣ የለም ለመሆኑስ ማን ነው ጠያቂው የሚሉን ደግሞ በሌላው ጎራ ተሰልፈው ሙግት የገጠሙበት ቀደም ብለን በመግቢያችን ያስተዋወቅ ነው ዝግጅት ነው ቀዳሚው። መልካም እንግዲህ አሉላ እንግዶቻችን እናስተዋወቅ። መንግስቱ ኃይለ ማርያም ለፍርድ መቅረብ አለባቸው ወንጀለኛ ናቸው የሚለውን ሐሳብ የሚያጠነጥኑት ፍትህ ለኢትዮጵያውያን የሚል ግብረ ኃይል አለ የእሱ አባል አቶ ነሲቡ ስብሃት ናቸው። የለም መንግስቱ ኃይለማርያም ሊጠየቁ አይገባም ማነው ጠያቂ የሚለውን መከራከሪያ የሚያቀርቡት ደግሞ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ሁለታችሁንም እናመሰግናለን። ከአቶ ነሲቡን ጀመረው። አቶ ነሲቡ ከዚህ ቀደም በዚህ ጉዳይ ላይ ሁለት እርስዎን ሀሳብ የሚደግፉ እንግዶች አቅርበን ነበር፣ አሉ ታስታውሳላችሁ? ነው ያንኑ መስመር ነው እርስዎ የሚከተሉትና እስቲ ምንድን ነው በኮሎኔል መንግስቱ ኃይለማርያም ላይ የሚያቀርቡት ክስ ለምንድን ነው ለፍርድ ይቅረቡ የሚከርሶን ጀምር አስራ ዘጠኝ ስልሳ ሰባት ዓመተ ምህረት መስከረም ላይ ስልጣን ከተያዘ በኋላ በሶስት ወር እድሜው ሳይታሰብ የተረሸኑት ስልሳ ሰዎች ሀምሳ አራት የድሮ ኃይለስላሴ መንግስት ባለስልጣናትን አካቶ በተደረጉ ህዳር አስራ አራት ተገደሉ ተብሎ ሲወጣ ህዳር አስራ ሶስት ቀን መንግስቱ ኃይለማርያም የፈረመበት ጀነራል አማን አንዶም ታስረው እንዲቀርቡ በከርቸሌ ለስ ለሀምሳ አራት የሚሆን ሰው ጉድጓድ እንዲቆፈር እና በመጨረሻም ከሌሊቱ ስምንት ሰዓት በጥይት ተደብድበው እንዲገደሉ እናሳውቃለን በሚል ይህንን አስፈጽሞ የእሳቸው ፊርማ ለመሆኑ ተረጋግጧል። በነገራችን ላይ ይህንን ህግ ያ ነው የሚያጠራው የሳቸው ለመሆኑ እኛ አይደለንም። እኛ መረጃውን በተገኘው መሰረት ይዘናል። ይሄም ግን የሳቸው እንደሆነ አሁን ለፍትህ ለፍርድ ሲቀሩ ነው የሚታወቀው። እነኚ ሁሉ ሁኔታዎች፣ ይሄ ራሱ እኛ ይህን መረጃ ስናቀርብ ከህግ አንጻር ልክ ነው አይደለም ፍርድ ቤት ይወስነዋል። እነኚህ ሁኔታዎች እንግዲህ ምንድን ነው የሚያሳዩት? ይሄ በግል ተካሄዱ። በአስራ አራት ነው ለደርግ አባላት እንኳን የታወቀው። ይሄን እንኳን አሁን ለጠየቀኝ ጥያቄ በቅርቡ እኔ መጽሐፉን ላይ ብዙ እንትን ቢኖረኝም ፍስሐ ደስታ በጻፉት ላይ እንኳን ይሄንን አንስተዋል። ከዛ ጋር እንግዲህ ተጨማሪ መንግስቱ አይለማ ሊጠየቅባቸው የሚችሉት ያለ ህግ يتجدد في العيله بس ايه ያለ ፍርድ የተገደሉ ናቸው። ለምሳሌ እንደነ ደጃዝማች ፀሐይ ወንቁ ስላሴ ና የመሳሰሉ በራሱ እንኳን በደርግ በነበሩት የጥር ሀያ ስድስት ስልሳ ዘጠኝ ጉዳይ አለ ሻለቃ ኪሮስ፣ ሻለቃ ሲሳይ፣ የብርጋዴ ጀነራል ጌታቸው ናደው፣ ኮሎኔል አጥናፉ ራሱ እነህ ሁሉ እንደገና በአስራ ዘጠኝ ሰማንያ አንድ የግንቦት ማፈንቅለ መንግስት የተገደሉት ጀነራል ያለ ፍርድ ቤት ትዕዛዝ የተገደሉ ናቸው። ይሄን ሁሉ ሊጠየቅበት ይችላል። በመጨረሻም ደግሞ ሀገሬ አንድ ጥይትና አንድ ሰው እስኪቀር ድረስ ሰዋለሁ ያለ ሰው መጨረሻ ጦሩን ሁሉ አጋፍጦና በትኖ የሸሸ ነው። በዚህ እንኳን ከህግ አንጻር በጦር ወንጀለኝነት ሊጠየቅ ይችላል። እና ሸሽተው ወጡ ሲሉም ለዛም መረጃ አላቸው ለመሸሻቸው ማለት ነው። እንግዲህ እሱን በምንድን ነው አሁንም እነኝህ ሁኔታዋል ለምንድን ነው ይህን ያነሳሁት? በሬዲዮ ሁሉ የተነገረ ነው። ፈርጦ ወጣ ነው የተባለው። እንግዲህ የሁሉም መረጃ ነው። እንግዲህ የተለያየ ሀሳብ ስላለ ነው። እሺ፣ የመቶ አለቃ ይቀጥሉ። እሺ፣ በጣም አመሰግናለሁ። እንደው ሰውን ኢንተራፕት ከማድረግ ብዬ ላለማቋረጥ። እሺ፣ መልካም እናመሰግናለን። እሺ እስከ መጨረሻው ይጨርሱ በሚል እያዳመጥኩ ነበር ያለሁት እና ግን አንዳንድ ነገሮች እውነትነት ያላቸው ባይሆኑም ቢያንስ እንደው በአንድ አባባላቸው ላደንቃቸው ወዳለሁ። እሱ ምንድን ነው አሁን የጓድ ፍስሃ ደስታ የጻፈውን መጽሐፍ እንደ ኤቪደንስ ሬፈረንስ ያደርጉ አይሰማ ይመስለኛል። ብዙ እነዚህ እንደ አቶ ነሲቦ አይነት አመለካከት ያላቸው ሰዎች ችግራቸው ምንድ በተለይ መጽሐፍና እውነታ ላይ ታሪክ ላይ መተን በምንከራከር በምንወያይ ሰዓት ፈጽሞ ይሄማ ፍቅረ ስላሴን የጻፈው ይህን ፍስሀ ደስታን የጻፈው እነዚህ ራሳቸው ራሳቸውን ከወንጀል ነጻ ለማድረግ ብለው የጻፉት መጽሐፍ ስለሆነ ከነጭራሹ በጭፍን መጽሐፉንም አንቀበልም ይብለዋሉ። አቶ ነሲቡንም ይለያቸው ቢያንስ ይህን እውነታ መቀበላቸው ነው። ግን እሳቸው ከተናገሩት አንዳንዱ እውነት አይደለም ብለው ጀምረዋል። መቶ አለቃ ምንድን ነው ከአቶ ነሲቡ ንግግር ላይ ስህተት ወደ እዛ ልመለስ ልመለስ ነው። ቢያንስ ይህችን ፖይንት እንደው ክሬዲት ሊስጣቸውና ወደ ዋናው ነገር ልምጣ ብዬ ነው ማለት እኔ በተፈጥሮ ሁሉንም እንደ በጭፍንና በድርቅ ባለ ነገር መከራከር እውነት ከሆነ እውነት ነው፣ ሰቶችም ከሆነ ደግሞ እየተራረምን መሄድ ስላለብን ዞሮ ዞሮ እኛ የዛሬ አርባ አራትና አርባ አምስት ዓመት ለተፈጸመ ታሪክ አሁን ዲ አይነት ክርክሮችን የምንከራከር ምናልባት ትውልድ ያስተምራ ያስተምራል በሚል ከዛ ጥፋት ከዛ መጠፋፋት ምንማራለን በሚል እንጂ አሁን እነሱ እንደሚሉት ኮሎኔል መንግስቱን የመክሰስም እሳቸውን የሚያስጠይቃቸውም እነሱ በሚሉት መልክ ማለት ነው። ምክንያቱም ይሄ የግሩፕ ጉዳይ ነው። የተወሰነ ግሩፖች በነገራችን ላይ ኮሎኔል መንግስቱን በኢትዮጵያ ታሪክ አስራ ሰባት ዓመት አልገዙ፣ አስተዳደሩ ነው የምንለው እኛ አስተዳደሪያችን ነበሩ እንጂ ገዢ አይደሉም። የገዢን ዴፊኒሽን ይገልጻሉ ብለን አናስብም። ወደ ዋና ፖይንት ስመጣ በአስራ ዘጠኝ ስልሳ ስድስት ስልሳ ሰባት እስከ ሰባ ሰባ አንድ ድረስ ለኢትዮጵያ መልካም የሆነላት ጊዜም ነው። በጣም አሳፋሪ ታሪክና ጨለማ የሆነበት ጊዜ ነበር። መልካሙ ምንድን ነው? በተለይ ለጭቁኑ ሕዝብ በገጠር ለሚኖረው በከተማ ለሚኖረው ለወዛደሩ፣ በጣም ተሰቃይቶና በጭቁና ለሚኖረው ሕዝብ መንግስቱን የመሰለ መሪ መቶለት ብዙ ህይወቱ የተለወጠበት ብዙ ብርሃን ያየነበት ዘመን ነው። እኛ እንደዛ ነው የምናስበው። የመንግስቱ ወዳጆች አፍቃሪዎች፣ መንግስቱ ለኢትዮጵያ ምርጥ መሪ ነበር ብለን የምናስብ ሰዎች እንደዛ ነው የምናየው። ከሳሾቹ ቢከሱትም በአንጻሩ ደግሞ በሌላ ሳይል እርስ በርስ መጨፋጨፍ የነበረበት በጣም አሳዛኝ የነበረበት ጨለማ ዘመን የነበረበት እና በየትኛውም ሳይል ያለቁት ወገኖች እኛ በሃፓ ሳይል ይሁን በሜሶን ይሁን በደርግ ይሁን ዞሮ ዞሮ የተጠፋፉት ኢትዮጵያኖች ናቸው። በእነሱ ህይወት መጥፋት ማንም በተለይ ዛሬ ላይ ቁጭ ብለን ስናስበው እሳይ ደጋረግ የሚያሳይ ነገር የለም። በጣም አሳዛኝ ነው፣ አሳፋሪ ነው። በዚህ ሁላችንም ምናልባት ልባችን ሊሰበር የሚችልበት ነገር እንጂ የሚያኮራ ልብ እንደ በሚያስኮፍስ ታሪክ አልተፈጸመም። እንደ ዜጋ፣ እንደ አንድ ኢትዮጵያ በተለይም እንደ ቀድሞ መከላከያ ሰራዊት አባልነቴ በዚህ አይነት ሁኔታ በተፈጸመው የኃይለስላሴ ባለስልጣኖች በእሳቸውም ጭምር እንዲሁም በኢህአፓ አባሎች ወይም ደግሞ ኢህአፓዎችን በፈጸሙት ጥፋት እኔ እንደ ዜጋ በጣም ነው የሚያሳዝን። ግን ትልቁ ጥያቄ ትልቁ እውነት አይቱ ጋር ነው። እጆች ሁሉ ጣቶች ሁሉ ወደ መንግስቱ ኃይለማርያም እሱን ስለሚጠሉት ብቻ መንግስቱ ልክ ሞናስተር ገዳይ እንደነበረ ጨፍጫፊ ጫፊ እንደነበረ ከመግደል በስተቀር ሌላ እውቀትም ሙያም እንዳልነበረው አድርገው የሚያቀርቡት ትርቅ ትርክት ከዚህን ያህል ዓመት በኋላ እንኳን እንደው ትንሽ ወደ ማስተዋል መምጣት አለመቻላቸው ነው የሚያሳዝነው። መንግስቱ እንዴት ነው የሚታየው? ኢትዮጵያ ውስጥ ነው መንግስቱን የተወሰኑ ሰዎች፣ ባንዳዎች፣ ስልጣን የቀማቸው ሰዎች፣ የበለጣቸው ሰዎች እውነት ነው በተለያየ መልክ ሊመለከቱትና ዲፋይል ሊያደርጉት ይችላል። እኛ ግን መንግስቱን የምንወድ ሰዎች፣ ወይም ደግሞ መንግስቱ ለኢትዮጵያ መልካም ነው፣ የስጋ ዝምድና ወይም የጥቅም ግንኙነት ኑሩ ሳይሆን እንደ ዜጋ በተለይ ዛሬ ላይ ቆመን ስንመለከተው ዛሬ ኢትዮጵያ የደረሰችበትን ሁኔታ ስንመለከት ያን የነበረን ብሔራዊ ስሜት፣ ብሔራዊ ክብር፣ አንድነታችን ሰው ከሰሜን ኢትዮጵያ ተነሶ ከኤርትራ ተነሶ ወደ ቦረና ሄዶ ቢሰራ ማን ከዚህ መጣህ የሚለው የለ መነገድ፣ ማግባት፣ መውለድ የተለያየ አይነት ህይወትን መስርቶ መኖር የሚችልበትን ሁኔታ ተጠራርጎ ጠፍቶ ዛሬ ከአንድ ክፍለ ክፍለ ከተማ ወደ ሌላ ክፍለ ከተማ ለመንቀሳቀስ እዚህ ደረጃ የደረስንበት የተሰማንን ብሔራዊ ክብር ስንመለከት መንግስቱ እንደገና ተመልሶ ጊዜን ወደኋላ በሪሞት ኮንትሮል ማምጣት ቢቻልና መንግስቱ ዛሬ እንኳን ለኢትዮጵያ ብቁ ነው፣ ተመጣጣኝ ነው እንላለን። ቀደም ሲል አቶ ነሲቡ ግን ነጥብ በነጥብ ያስቀምጡት አለ። እንዴት ይመልሳሉ? የንጉሱን አምሳ ምናምን ወይም ስልሳ ሰዎች መግደል በስም የተጠቀሱ ወታደሮችን መግደል የቀይ ሽብር የመሳሰለውን ይሄንን መፈጸማቸው ከወይም መንግስቱን ወንጀለኛ አደርግም ነው ወይም የሚሉት በጣም ጥሩ እኔ የጀመርኩት መንግስቱ እንዴት ይታያል ነው መንግስቱ በኢትዮጵያ ውስጥ ስቲል የሚሆነ እጅሉ ሰዎች እሱ እያንዳንዱን ጣት በሙሉ ወደ እሱ ላይ ተጠቁመው መንግስቱ ጭራሽ ና ገዳይ እንደነበረ አድርገው ነው የሚያስቡት መንግስቱን በዚህ በጭፍጨፋና በግድያ እሱ ወንጀለኛ እንደሆነ የሚያስቡ እልመኞች ነው ምላቸው ምክንያቱም እልም እንጂ ይሄ በተግባር የሚሆን ነገር የለም ምክንያቱም እውነታውን ነጋገር ከተባለ በአስራ ዘጠኝ መቶ ስልሳ ስድስት ስልሳ ሰባት እስከ ሰባ አንድ ድረስ በየትኛውም ሳይል ላይ ከፍተኛ የሆነ ጭፍጨፋ ነበር ይህ አፓ በመዝገብ በስነ ስርዓት በሰነድ የተረጋገጠ ሁለት መቶ ሰባ አንድ ሰዎች ላይ ተጠያቂ በዛ ሰዓት። ሌሎቹም እንደዚሁ ሜሶና ያፓ ተጨፋጭፈዋል። እንዲያውም እሳቸው የሚቀበሉኝ ከሆነ አቶ ነሲቡ ምናልባት የፍቅረ ስላሴ ውግ ደረስን መጽሐፍ መጥቀስ ካለብኝ ፍቅረስላሴ ስላሴ ውግ ደረስ እኛና አብዮቱ በሚል መጽሐፋቸው ላይ በስነ ስርዓት በስም ዝርዝር፣ ያውም በጣም ታዋቂ ታዋቂ ሰዎች ሳይቀሩ እንደ የሸዋ ልዑል መንግስቱ፣ ዶክተር ፍቅሬ መረድን እና የመሳሰሉትን ሰዎች በታዋቂዎቹን ልጥቀስ ብዬ ነው። እነዚህን ሁሉ ጨርሰው አንድም ቀን ወደ ራሳቸው አዙረው ቢያንስ ለእነዚህ ሰዎች ግድያ ተጠያቂነን ብለው ሲሉ አልሰማውም። ስለዚህ በዚህ ዙሪያ ላይ በዚህ ዙሪያ ላይ ከሳሹ ማነው ነው ተከሳሹ ማን ነው የሚለው ነገር ትልቁ ጥያቄ ነው። ከዛው ጋር ተያይዞ በመጀመሪያ ደረጃ ላይ አንድን ግለሰብ ባለስልጣንን መክሰስ የሀገር መሪዎችን መክሰስ መጠየቅ በኢትዮጵያ ብቻ አይደለም፣ በመላው ዓለም የተለመደ ነገር ነው። ዛሬም ወደፊት የሚኖር ጉዳይ ነው። ባለስልጣን በየትኛውም ኮንዲሽን ስልጣን ላይ ይመጣል ስልጣን ላይ ከመጣ በኋላ ለሰራቸው መልካም ስራዎች ይመሰገናል። ለሚያጠፋቸው ጥፋቶች፣ ሙስናዎች፣ የሰው ልጅ ማጥፋቶች፣ ስልጣንን ከሚገባው በላይ መጠቀም የመሳሰሉት ላይ ይጠየቃል። በህግ ማለት ነው። ለመጠየቅ ግን ብዙ የሚያስፈልጉ ነገሮች አሉ። ፕሪኮንዲሽኖች መሟላት መቻል አለባቸው። ከብዙዎቹ በጥቂቶቹ እንኳን በመጀመሪያ ደረጃ ላይ ጠያቂ መንግስት ያስፈልጋል። የሚጠይቅ መንግስት በህዝብ የተመረጠ ህብረተሰቡ ህዝቡ መንግስቴ ነው የሚለው የሚለው የሚኮራበት ትክክለኛ የሆነ መንግስት ያስፈልጋል። ዜጎች አይጠይቁም ነው። ቁጥር ሁለት ወደዛ ለመጣ ነው ህገ መንግስት ያስፈልጋል። ህገ መንግስት ማለት በመንግስትና በህብረተሰቡ መካከል ያለው ኮንትራት ማለት ነው። ህብረተሰቡ በዚህ ነው የምንተዳደረው ብሎ የፈረመበት የተስማማበት፣ የተወያየበት ያጸደቀው ህገ መንግስት ነው። መንግስት ደግሞ ህዝቦችን እናስተዳድራለሁ የሚልበት ሰነድ ህገ መንግስት ነው። በእንደዚህ ያለ መልክ የጸደቀና ውይይት ላይ የደረሰ ሰነድ ኖሮ ማንኛውም ሰው ከህግ በታች ሆኖ ተጠያቂ የሚሆንበት ነገር ይኖራል። በዚህ ኮንዲሽን በየትኛው ነገር ነው የምንጠየቀው ነው? ኢትዮጵያ ውስጥ የተመረጠ መንግስት አለው። ባለፉት ሀያ ሰባት አመት ኢትዮጵያ ውስጥ የነበረው መንግስት ምን አይነት እንደነበረ ይታወቃል። ህገ መንግስት የተባለውም በማን እንደተጻፈ፣ እንዴት እንደተዘጋጀ፣ ምን አይነት ህገ መንግስት እንደነበረም ይታወቃል። ይህንን ያሟላሉ። ግን ያ መንግስት ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም። አቶ ነሲቡ፣ ኮሎኔል መንግስቱ ኃይለ ማርያም በገለልተኛ አይን አልታይም ቢሉ ያ ጥያቄ ቢነሳ፣ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድን ነው ዋስትናው? መቶ አለቃ መስፍን ደርሶ ልምጣ። በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች ወንጀሎች አሉ ከተባለ መጠየቅ፣ በፍርድ ሂደት ውስጥ ማለፍ ለምን ችግር ይሆናል?